መዝሙር አምሳ ሁለት ሀያል ሆይ በክፋት ለምን ትጓደዳለህ? ሁል ጊዜስ በመተላለፍ አንደበትህ ኀጢአትን ያስባል። እንደ ተሳለ መላጭ ሽንገላን አደረግህ። ከመልካም ይልቅ ክፋትን፣ ጽድቅንም ከመናገር ይልቅ አመፃን ወደድህ። የሚያጠፋ ቃልን ሁሉ፣ የሽንገላ መላስን ወደድህ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህም ይነቅልሃል ያፈልስሃልም ስርህንም ከሕያዋን ምድር። ጻድቃን አይተው ይፈራሉ፣ በርሱም ይስቃሉ፣ እንዲህም ይላሉ፤ እግዚአብሔርን ረዳቱ ያላደረገ፣ በባለጠግነቱም ብዛት የታመነ በከንቱ ነገርም የበረታ ያ ሰው እነሆ። እኔስ በእግዚአብሔር ቤት እንደ ለመለመ እንደ ወይራ ዛፍ ነኝ። ለዓለምና ለዘላለም በእግዚአብሔር ምሕረት ታመንሁ አድርገህልኛልና ለዘላለም አመሰግንሃለሁ። በቅዱሳንህም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ።